Face of America. በቀድሞ የፌዴራል የገቢዎችና የጉምሩክ ባለስልጣን ዋና ስራ አስኪያጅ አቶ መላኩ ፈንታና ሌሎች የመንግስት ባለስልጣናት እንዲሁም ባለ ሀብቶች ላይ የተመሰረተው የሙስና ክስ ነገ አርብ በፍርድ ቤት ይታያል። ከአንድ አመት በላይ በቁጥጥር ስር ከሚገኙ ታሳሪዎች መካከል የስዊድን ዜግነት ያላቸው ትውልድ ኢትዮጵያዊ ሐኪም ፍቅሩ ማሩ ይገኙበታል። የዶክተር ፍቅሩ ማሩ ቤተሰቦችና የስራ ባልደረቦቻቸው ከአንድ አመት በላይ ያለዋስ መታሰራቸው እንዳሳስባቸው በመግለጽ አሁን ካሉበት የጤንነት ጓደል የተነሳ አፋጣኝ ፍትህ ያገኙ ዘንድ በስዊድን አገር የድጋፍ ሰልፍ አሰናድተዋል፣ ይላል በመንደርደሪያው። የስዊድን የመገናኛ ብዙሃንም ጉዳዩ ላይ እየዘገቡበት ነው። ህኖክ ሰማ ጊዜር ዝርዝሮን ይዟል። ለ37 ዓመታት ያህል በስዊድን ሀገር የኖሩት የስልሳ ሁለቱ ዓመት ትውልደ ኢትዮጵያዊ የልብ ቀዶ ጥገና ሐኪም ፍቅሩ ማሩ ለአንድ ዓመት ያህል የታሰሩት በቦሌ አውሮፕላን ጣቢያ በኩል የሕክምና መገልገያ ቁሳቁሶችን የጉምሩክ አሰራርን ባልተከተለ መልኩ አስገብተዋል፣ ለዚህም ከገቢዎችና ጉምሩክ ባለሥልጣናት ጋር ተመሳጥረዋል በሚል ክስ ነው። በስዊድን ሀገር በቅርበት ዶክተር ፍቅሩ ማሩን የሚያውቁ የሥራ ባልደረቦቻቸውና ቤተሰባቸው የታሰሩበትን አንደኛ ዓመት አስመልክቶ ሐኪሙ የቀረበባቸው ክስ በቂ ማስረጃ የለውም አፋጣኝ ፍትሕ ያገኙ የጤንነት ሁኔታቸው ያሳስበናል ሲሉ ሰልፍ ማካሄዳቸውን ለቪኦኤ ተናግረዋል። ባለቤታቸው ዶክተር መሠረት መንግስቱ ቤተሰባቸው ከስዊድን ወደ ኢትዮጵያ ያመራው ሀገር ለመገንባት እንጂ መልካም አስተዳደርን በሚያጎድፍ የሙስና ተግባር ለመሳተፍ አይደለም ይላሉ። አልፎም ይህንን አሰራር ቤተሰባቸው እንደሚያወግዝ ለቪኦኤ ገልጸዋል። ዶክተር ፍቅሩ ማሩ ገንዘብ ለመፈለግ ሀብት ለማካበት ወይም ያለውን መልካም አስተዳደር ለመገንባት የሚደረገውን ትግል የሚቃወምና ያንን የሚታገል ሰው አይደለም። ለዛ የታገለ ሰው ነው እና በአሁኑ ጊዜ ባለው ጤና፣ ባለው እድሜ፣ ባለው ሁኔታ በእስር ቤት ላይ ያለ ፍርድ፣ ያለ ዋስ መብት እስካሁን መቆየቱ በጣም እንደሚያሳዝነን እናገራለሁ። ከሁሉም በላይ ደግሞ ሀብትና ንብረት ፍለጋ የሄደ ሰው እንዳልሆነ ሁሉም ሰው እንዲያት ለአገሬ አንድ ነገር ላድርግ ብሎ የሄደ ሰው ሁላችንም ነን የሄድነው። እኔም ትንሽ ከሱ የሚወዳደር ባይሆን ትንሽ፣ በጣም ትንሽ ክሊኒክ አለችኝ። ያንን የትርፍ መሰረታችን ሳይሆን ለአገራችን የምናደርገው ነገር እንደሆነ ሰውም ተረድቶ ዶክተር ፍቅሩም በአስቸኳይ ከተቻለ ይቻላልን ብዬ አምናለሁ ፍርዱን በደንብ ተመልክተው የሚመለከታቸው ባለስልጣኖች በሙሉ እዚህ ላይ ቶሎና ጥሩ ውሳኔ ቢያደርጉ ከፍተኛ ጥያቄያችን ነው። ዶክተር ፍቅሩ ማሩ ከስዊድን መንግስት ጋር በመተባበር የጤና አገልግሎት አቅርቦትና አቅም ግንባታ ላይ በመሰማራት ይሰሩ እንደነበረ ስዊድናዊ የሥራ ባልደረቦቻቸው ይናገራሉ። የልብ ቀዶ ጥገና ሐኪሟ አኒካ ስሞርስ ከዶክተር ፍቅሩ ጋር ለረጅም ጊዜ መሥራታቸውን ለቪኦኤ ገልጸው ወደ ኢትዮጵያ በመጓዝም በርካታ የልብ ህሙማንን በቀዶ ጥገና መርዳታቸውን ገልጸዋል። ላለፉት አምስት ዓመታት በርካታ ስዊድናዊ ሐኪሞች በአመት ሁለት ጊዜ ወደ ኢትዮጵያ በመጓዝ ቀዶ ጥገና እንደሚያደርጉ ዶክተር ስሞርስ ለቪኦኤ ገልጸዋል። እነዚህ ሀኪሞች ናቸው ዶክተር ፍቅሩ ማሩ የታሰሩበትን ሁኔታ በመቃወም አፋጣኝ ፍትሕ ይሰጣቸው በማለት የሚጠይቁት። ሂ ሀዝ አ ሆስፒታል ዊች ኢዝ ቬሪ ዌል ራን ዊዝ ካርዲዮሎጂስትስ በጥሩ መልኩ የሚሰራ ሆስፒታል አላቸው። የልብ ሐኪሞችንም በከፊል ድጋፍ ሰተን ወደ ስዊድን በመውሰድ አሰልጥነናል። አሁን ልዩ የልብ ሕክምና ባለሙያዎች ሆነዋል። ሆስፒታሉም በነዚህ ባለሙያዎች ስራውን ቀጥሏል። የልብ ቀዶ ጥገና ግን ዶክተር ፍቅሩ ከታሰረ ወዲህ እየተከናወነ አይደለም። ጉዳዩ በፍርድ ቤት ተይዞ ላለፈው አንድ ዓመት በተከታታይ በችሎት ሲታይ ቆይቷል። ለመሆኑ በእነ አቶ መላኩ ፈንታ የክስ መዝገብ ከተከሰሱት አንዱ የሆኑት ዶክተር ፍቅሩ ማሩ ክስ ዝርዝር ምን ይላል? ዘጋቢያችን መለስካቸው አመሃ የችሎቱን ሂደት በቅርበት ይከታተላል። አስራ ሁለተኛ ተከሳሽ ዶክተር ፍቅሩ ማሩ ዶፋ የተከሰሱት ከአንደኛና ከሁለተኛ ተከሳሾች ማለትም ከአቶ መላኩ ፈንታ እና ከአቶ ገብረዋህድ ወልደጊዮርጊስ ጋር ነው የተከሰሱት። የተከሰሱበት የመዝገብ ቁጥር ደግሞ አስራ አራት አስራ ሶስት ሀምሳ ሁለት ነው። የተከሰሱት በአንድ ወንጀል ብቻ ነው። ማለት ሶስተኛ ክስ ላይ ከእነዚህ ከሁለት ዋና ተከሳሾች ጋር ሆነው ነው የቀረቡት። የወንጀል ዙር እንደሚለው አንደኛ እና ሁለተኛ ተከሳሾች እንደቅደም ተከተላቸው በኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተርና ምክትል ዋና ዲሬክተርና የሕግ ማስከበር ዘርፍ ኃላፊ ሲሆኑ ስልጣንና ኃላፊነታቸውን በመጠቀም የማይገባ ጥቅም ለራሳቸው ለማግኘት ለሌሎች ሰዎችም ለማስገኘት በማሰብ አስራ ሁለተኛ ተከሳሽም በመንግስት ሰራተኞች ብቻ በሚፈጸም የሙስና ወንጀል ላይ ልዩ ተካፋይ በመሆን አንደኛና ሁለተኛ ተከሳሾች አስራ ሁለተኛ ተከሳሽ ማለትም ዶክተር ፍቅሩ ማሩ ጥቅምት ቀን ሁለት ሺ ሶስት ዓመተ ምህረት በቦሌ አውሮፕላን ማረፊያ በኩል ከስዊድን ሀገር ወደ ኢትዮጵያ ምንም አይነት የጉምሩክ ስነ ስርዓት ያልተፈጸመባቸውን እና ገደብ እና ቁጥጥር የሚደረግባቸውን ሰላሳ ሁለት አይነት የተለያዩ ግዛት ያላቸው የሕክምና መገልገያ መሳሪያዎችን በአራት ሻንጣ ሲያስገባ ተይዞ አምስት በመቶ ቀረጥና ታክስ ከፍሎ ወደ መጣበት ሀገር እንዲመለስ ተወስኖ ህዳር አንድ ቀን ሁለት ሺ ሶስት ዓመተ ምህረት ታክስ ተለጥፎበት ቤልት ላይ ከገባ በኋላ ከሀገር እንዲወጣ የተባረ መጣ ከቦሌ አውሮፕላን ማረፊያ ደብቆ መልሶ ወደ ሀገር ውስጥ ሊያስገባ ሲል ተይዞ በጉምሩክ አዋጅ ቁጥር ስድስት መቶ ሀያ ሁለት ህዝባ ሁለት ሺ አንድ አንቀጽ ዘጠኝ እዛ አንድ የተመለከተውን በመተላለፍ በፈጸመው የኮንትሮባንድ ወንጀል በፌዴራል መጀመሪያ ደረጃ ፍርድ ቤት ተከሶ ፍርድ ቤቱ የግራ ቀኙን ማስረጃ ሰምቶ ካጠናቀቀ በኋላ ለፍርድ ተቀጥሮ ባለበት ሁኔታ ከተከሳሹ ጋር በፈጠሩት ሕገ ወጥ የጥቅም ግንኙነት እንዳይቀጣ በማሰብ ለፍርድ የተቀጠረውን ክስ ያነገ ምክንያት እንዲነሳ በማድረጋቸው አስራ ሁለተኛ ተከሳሽን በፈጸመው ወንጀል ተከሶ የነበረ ቢሆንም ከአንደኛና የሁለተኛ ተከሳሽ ጋር በፈጠረው የጥቅም ግንኙነት የተከሳሾችን ሽፋን አግኝቶ ክሱን በማስነሳት ሕገ ወጥ ተጠቃሚ በመሆኑ በአጠቃላይ ሁሉም ተከሳሾች በሙሉ ፈቃዳቸውና እውቀታቸው የወንጀሉ ሙሉ ተታፋይ በመሆን በተሰጣቸው የመንግስት ኃላፊነት ሊጠብቁትና ሊከላከሉት የሚገባውን የመንግስትና የሕዝብ ጥቅም በሚጎዳ አኳኋን በዋና ወንጀል አድራጊነት በፈጸሙት የመንግስት ስራን በማመቻ አኳኋን መንግስት የሙስና ወንጀል ተከስሰዋል፣ ይላል። የዶክተር ፍቅሩ ማሩ ባለቤትና የሥራ ባልደረቦቻቸው የፍትህ ሂደቱ መጓተቱና ያለዋስ መብት መታሰራቸው ያሳስባቸዋል። ዶክተር ፍቅሩ በህመም ላይ እንዳሉ በመጥቀስ የቀረበባቸው ክስም ቢሆን ያለዋስትና ሊያሳስር የሚችል ነው ወይ በማለትም ይጠይቃሉ። ባለቤታቸው ዶክተር መሰረት መንግስቱ፣ ፍርድ ቤቱ ወይም ደግሞ የምናነጋግራቸው ባለስልጣኖች አቤቱታን በየቦታው ጽፈናል። ይሄ ነገር በእውነቱ እሱ ምንድን ነው በሚል በትዕግስት ለአገሪቱም ሆነ ለፍርድ ቤቱ ባለን ክብር በትክክል ተከታትለን በየቦታው ለመረዳት ሞክረናል። ነገር ግን ክሱን በማይበት እና የሕግ ባለሙያዎች በማነጋግርበት ጊዜ ሆነ ተብሎ ዶክተር ፍቅሩ በዋስ እንዳይለቀቅ አንዲት የተጠቀሰች አንቀጻለች። ምክንያቱም ይሄ ነገር የዶክተር ፍቅሩ ጉዳይ ከነዚህ ትልልቅ ሚኒስትሮች ወይም ትልልቅ ባለስልጣኖች ጋር ተያይዞ ከዛው ጋር ነው እንጂ መታየት ያለበት ተለይቶ መታየት የለበትም፣ የሚል አቋም ፍርድ ቤቱ ለምን እንደያዘ አይገባኝም። በጣም ያሳዝነኛል። በኃይል አዝኛለሁ። ለሁለተኛ ጊዜ ሁልጊዜ እኛ ፍርድ ቤት እንገኛለን። በአሁኑ በመጨረሻው አንድ ሰው ከሁለት ክስ በላይ ካለው ጉዳዩ እነ አቶ መላኩ ጋር አይለይም አሉ። ያን ጊዜ ሁላችንም ደነገጥም። ጠበቃችን እንዴ ታዲያ ከዛ በታች አንድ ክስ ያለባቸው ሰዎችስ? ብሎ በሚያመለክትበት ጊዜ ምንም እድልም አልተሰጠው በቤቱታ እና ምናምን የሚል መልስ ብዙ ደግሞ አይገባኝም። እንደምታውቅ የሚባለው በኋላ ነው ከጠበቃው ጊዜ ጊዜ ውስጥ የሚረዳው የዶክተር ፍቅሩ ማሩ ስዊድናዊት የስራ ባልደረባ ዶክተር ስሞርስ የስዊድን መንግሥት ከኢትዮጵያ ጋር ያለውን መልካም ግንኙነት ተጠቅሞ ጉዳዩን እንዲከታተልና ፍትሕ መሰጠቱን እንዲመለከት በማለት አዲስ አበባ ከሚገኘው የስዊድን ኤምባሲና ከስዊድን የውጭ ጉዳይ መሥሪያ ቤት ጋር እየተነጋገሩ መሆናቸውን ገልጸው ያገኙትን ምላሽም አስረድተዋል። ዘይ ሃቭ ኤን ኦብሊጌሽን ኢን ትሪ ፊልድስ። ነምበር ዋን ኢዝ ቱ ሲ ዛት በሶስት ጉዳዮች ላይ ኃላፊነት እንዳለባቸው ገልጸውልናል። ቀዳሚው ዜጋቸው መሰረታዊ ፍላጎቶቹ መሟላቱን ማረጋገጥ ነው፤ ምግብና ጤና የመሳሰሉት። ሁለተኛው የሕግ ምክርና ጠበቃ ማግኘቱን ማረጋገጥ፤ ሶስተኛው ኃላፊነታቸው የኢትዮጵያ መንግስት ራሱ ላወጣው ሕግ ተገዢ መሆኑና ሕጉ በአግባቡ መፈጸሙን ማረጋገጥ እንደሆነ ነግረውናል። ከውጭ ጉዳይ መስሪያ ቤቱም ጋር ውይይታችንን እንቀጥላለን። በእነ አቶ መላኩ ፋንታ የክስ መዝገብ ስር የሚገኙ ተከሳሾች ነገ አርብ ፍርድ ቤት እንዲቀርቡ ቀጠሮ ተይዟል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ።